የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ዶክተር ነቢያት ለእኔ አባቴ ሆኖ ነው የጀመረው፣ ሲጀመረው ጋሽዬ ነው ምለው። ለሕሙማን ያላቸው አክብሮት፣ ለስራው ያላቸው አክብሮት ሀገራችን፣ ህዝባችን፣ ተማሪዎች ትልቅ ሰው ነው ያጡት። ነገርን የምንለምነው ነቢያትን የሰጠህን አምላክ ነቢያትን የመሳሰሉ ተካልን እንለዋለን። እሱም ደግሞ ይተካልናል። ዲያቆን ዮሴፍ ተፈሪ ታናሽ ወንድም መጀመሪያ የተሰሙት ቀጥሎ፣ ዶክተር ዮናስ እንዳለ የሙያ ባልደረባ ሲቃ በተቀላቀለበት ስሜት ያስታወሷቸው ደግሞ የቅርብ ወዳጅና ባልደረባቸው ፕሮፌሰር ጌታቸው ኃይሌ ናቸው። ሌላም ኢትዮጵያዊ አተናል በቅርቡ እናስመጣ ማንም ሰው ሊደምት እንደሚችለው የነበረኝ ልምድና ልኖርበት የተዘጋጀሁበት አገር የነበረው ልምድ በጣም የተራራቀ ነው። ትልቅ ገደል በመሀል ነበር ማለት እችላለሁኝ፣ እና ያንን ክፍተት የሞላልኝ ጋሻ ብይ ነው። ከወዳጆቻቸው አንዷ ሰዓሊና መምህር ከበደች ተክለአብ የእነኝህን ኢትዮጵያውያን ስራና አስተዋጽኦ ዛሬ በክብር እንዘከራለን። ለአንጋፋው አርቲስት ለዛሬው ዘማሪ ለሙሉቀን መለሰ የምስጋና ቀን እየተዘጋጀ ነው። አሁን በቤተ ክርስቲያን ቢገኝም ጌታን ቢያገለግልም ድሮ ለኢትዮጵያ ሕዝብ በሙሉ ያለውን በሙሉ ኤነርጂ ተጠቅሞ የኢትዮጵያን ሕዝብ ቢያገለግልም ሰው ጭምር ነው። ከአዘጋጅ ኮሚቴው አባላት መካከል ወይዘሮ ሸዋዬ ስዩ ሙሉ ቀንን ጨምረን አጠር ያለ ውይይት አድርገናል። የቤታችንም መሰናደው አልዘነጋንም። የንጉሴ አክሊሉን ዝግጅት የአንድ ወቅት የስፖርት ጋዜጠኛነቱ ትዛለው መሰል በዚያ ዙሪያ የሚያነሳሳቸውን ቁም ነገሮች አሰናድቶ እየተጠባበቀ ይገኛል። በግጥሙም ረገድ አስራደው ቤተኛችን ሆኗልና ዛሬም በብዕሩ ይታደመናል እና ትንሽ ግጥም ላፍ የምጥም እንዲሉ በዚያ እንነሳና ሁሉንም መሰናዶ ጣዕም ባላቸው ዜማዎች እያዋዛን እስከ አራት ሰዓት እንዘልቃለን። አብራችሁን ትቆዩ ዘንድ የክብር ግብዣችን ይድረሳችሁ። ግብዣው የፕሮግራሙ አቀናባሪ ንጉሱ ታምሬንም ጨምሮ የእኔ የአዲሱ አበበና የእኔም ያሉላ ከበደ ነው። የእሁድ ግንቦት 12 2010 ዓ ም የዓለም ዜና እንዳበቃ እንመለሳለን። እንዳትሄዱ Thank የአፍሪቃ ቀንድን በመታው ንፋስ የቀላቀለ ኃይለኛ ዝናም 22 ሰዎች እንደሞቱ ሌሎች ደግሞ የደረሱበት እንዳልታወቀ ተነገረ። በራስ ገዟ ሶማሌላንድ በሚገኘው አውዳል ክልል 15 ሰዎች መሞታቸውን የክልሉ ገዢ አብዱራህማን አህመድ አሊ አስታውቀዋል። ይህ አኃዝ የመጀመሪያ ግኝት ሲሆን፣ የሞቱትም ሆነ የጠፉት ሰዎች ቁጥር ከፍ ሊል እንደሚችል ገዢው አክለው ተናግረዋል። ኮንጎ ዲሞክራቲክ ሪፐብሊክ ኢኳቶር ክፍለ ሀገር ውስጥ ኢቦላ ዛሬ እሁድ አንድ ሰው መግደሉንና በዚህ ኮንጎ ውስጥ ዳግም በተከሰተው ወረርሽኝ በተለይም በኢኳቶር ክፍለ ሀገር የሞቱት ሰዎች ቁጥር 29 ደርሷል። ዲሞክራቲክ ኮንጎ ውስጥ በአሁኑ ሰዓት አራት አዲስ ህሙማን እንደሚገኙ በቅርቡ ይፋ የሆነ የአገሪቱ ጤና ጥበቃ ሚኒስቴር መግለጫ ያመለክታል። ፕሬዚዳንት ጆሴፍ ካቢላ እና የካቢኔ አባሎቻቸው ትናንት ቅዳሜ ለአጣዳፊ የኢቦላ ማስወገጃ የሚውለውን በጀት ለመጨመር የተስማሙ ሲሆን ይህም አጠቃላይ በጀቱን ከአራት ሚሊዮን ዶላር በላይ ከፍ ያደርገዋል ተብሏል። ዩናይትድ ስቴትስና ቻይና ወደ ውጭ በሚልኳቸው ቀረጦች አንዱ በሌላው ሸቀጥ ላይ ከፍተኛ ቀረጥ ላለመጣል ስምምነት አደረጉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ትናንት ቅዳሜ ፎክስ ኒውስ ለተባለው የአሜሪካ ቴሌቪዥን በሰጡት ቃል ሁለቱ የኢኮኖሚ ሀያላን አገሮች በንግዱ ዘርፍ ያለባቸውን ጉዳዮች በጠበቀ መሠረት ላይ ከስምምነት አድርሰውታል ብለዋል። ባለፈው ሳምንት እዚህ ዋሽንግተን በተካሄደው የንግድ ውይይት የተካፈለውን የቻይናውን የልዑካን ቡድን የመሩት ምክትል ጠቅላይ ሚኒስትሩ ሊዩሂ በበኩላቸው ሁለቱ ወገኖች ከእንግዲህ የንግድ ጦርነት አይቀሰቅሱም ብለዋል። የዩናይትድ ስቴትስና የደቡብ ኮሪያ መሪዎች በመጪው የዩናይትድ ስቴትስና የሰሜን ኮሪያ ጉባኤ ላይ ውይይት አካሄዱ። ሙንጄኢን እና ዶናልድ ትራምፕ ለ20 ደቂቃ ባካሄዱት የስልክ ውይይት ሲንጋፖር ውስጥ በመጪው ሰኔ አምስት ቀን እንደ አውሮፓ አቆጣጠር ሰኔ 12 ይካሄዳል በተባለውና ታሪካዊ ባሉት በዚህ ጉባኤ ላይ ሰሜን ኮሪያ መሰናክል እንዳትፈጥር መደረግ ባለበት ቅድመ ዝግጅት ላይ ሰፊ የሀሳብ ልውውጥ አድርገዋል። ፕሬዚዳንት ትራምፕ እና የደቡብ ኮሪያው መሪ ሙን ከነገ ወዲያ ማክሰኙ እዚህ ዋሽንግተን ውስጥ ይገናኛሉም ተብሏል። ቀደም ሲል የሰሜን ኮሪያ ፕሬዚዳንት በዚህ በመጪው የሁለቱ አገሮች ጉባኤ ላይ ጥላሸት የቀባ ንግግር ተናግረዋልም ይባላል። አንድ የሶሪያ ተቆጣጣሪ እንዳመለከተው ራሱን የእስልምና መንግሥት የሚለው ቡድን ተዋጊዎች ደማስቆ አቅራቢያ ከሚገኘው የ መጨረሻ ምሽጋቸው ተባረሩ። በዚህም አካባቢውም በመንግስቱ ቁጥጥር ስር ለማድረግ አይነተኛ እርምጃ ነው ተብሏል። ዋና ቢሮውን ብሪታንያ ውስጥ ያደረገው የሶሪያው የመብት አስከባሪ ኃይል በመግለጫው ተዋጊዎቹንና ቤተሰቦቻቸውን ያርሙክ ከተባለው የፍልስጤማውያን ስደተኞች መጠለያ ካምፕ የማባረሩ እርምጃ የተጀመረው ዛሬ እሁድ እንደሆነም አስታውቋል። በመጨረሻም በዛሬው የቬኔዙዌላ ምርጫ ፕሬዚዳንት ኒኮላስ ማዱሮ ለሌላ ስድስት ዓመት በስልጣን ለመቆየት የሚያስችላቸውን ድምፅ ወደ ማግኘቱ መቃረባቸው ተገለጠ። ይሁንና ምርጫውን ተቃዋሚዎች ረግጠው የወጡ ሲሆን በበርካታ የዓለም አቀፍ ማህበረሰብ ዘንድም መኮነኑ ተሰምቷል። በአገሪቱ የኑሮ ውድነትና የመብት የምግብ እጥረት የተንሰራፋ እና ስር የሰደደም ቀውስ እንዳለ ይታወቃል። የ55 ዓመቱ ማዱሮ ግን ወደ ድል እያመሩ ናቸው ተብሏል። ይህ የራዲዮ መጽሔት ዝግጅት ነው። እሁድ ግንቦት 12 2010 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ አገሬ ሰንፎብኛል። ልቤ በስደት ተቀጣ፣ በአንደኛው ሲናፍቅ በአንደኛው እያጣ ጊዜ ሲያንገላታን ያለንን ሲያስረሳን ውሃውን አንቺ የቀዳሽውን አንቺው ጠጭው ብለን ከሀገር አምልጠን ጥለንሽ ኮብልለን ምኑ ተቀበለን ምን ዕድል ገጠመን ባዶኪስ ወዮታ ብቻ ነው ትርፋችን ልንገርሽ እምዬ አገር ገመናዬ ሲደክም ጒልበቴ ማረፊያ ጐጆዬ ፍቅሬን እህ እያልሽ ፍቅርሽን እርቄው ናፍቆትሽን በጉያ በልቤ ሸሽጌው ሆዴም እንዳይባባ በቂጣ ደልየው ሐዘን ብስጭቱን በጥርሴ ሸፍኘው እኖራለሁ። ኑሮ የኑሮ ተላላ በወግ ያልታመሰ በወግ ያልተቈላ ዛሬ በእኔ ብሶ ሁሌ ባዝናለሁ። ጉልበቴን ጨርሼ ሸንበቆ ሆኛለሁ። አጥንቴን ከስክሼ እንገዳገዳለሁ። ሥጋዬን ዘልዝዬ በደሚያ አጠቅሳለሁ ዕድሜዬን ጋግሬ ሳልበላው አልፋለሁ። እናም ልንገርሽ አገሬ፣ መመኪያዬ ክብሬ ፍቅርሽን ተርቤ ናፍቆትሽን ደርቤ ሰንደቅሽን አንግቤ ከአንቺ የራኩበት ቢረዝምም ጊዜያቱ አሁንም አልቀረ በአንቺ መመካቱ ልቢያንቺን መራቡ ለአንቺ መባባቱ። ያለፍላጎታቸው ፍላጎታቸው ከሀገራቸው ተገፍተው ለስደት በመዳረግ አገራቸው ኢትዮጵያን እንደተራቡ በስደት በተለያዩ ውጭ አገሮች ከዚህ ዓለም በሞት ለተለዩን ወገኖቻችን መታሰቢያ ትሁንልኝ ብሎናል የፈረንሳዊ ቤተኛችን አስራደው። እኛ ደግሞ ዕድሜ ይስጥልን ብዕሮ አይንጠፍብን እንላለን። እሷም ነቅቶ ሰላም አግኝቶ ዋንም የሚኖር ከቶ ጠባቂ አለ ከላይ። ኬቱን እናመሰግናለን። አስራዳውን ደሞ ዛሬ አንቱ አልኩትም አንተ ሆኖ አልተራዋል። የአንተና የአንቱታ ነገር ከዚህ ቀደምም ሌላ ገጥሞናል። ባለፈው ፕሮግራማችን የእሱን አንተና አንቱታ ስንከራከር የነበረበትን ሳናወጣው እንዳለ ተላልፎ ነበርና ለማንኛውም በስራቸውና ለአገር ባበረከቷቸው ተግባራት ታላቅ የሚባሉ ኢትዮጵያውያን ከዚህ ዓለም በሞት ሲለዩ አክብሮት የሞላው ዝክር ማድረጋችን የቆየ የራዲዮ መጽሔት ባህል ነው። ይገርማል። ስንቱን አጣን። ግን አዲሱ መምህራን፣ ዲፕሎማቶች፣ ሐኪሞች፣ ደራሲያን ረስንቱ አሁን እንኳን በቀደም የአንዱን ሐዘን ሳንወጣ ሌላው ሲከተል አስተዋልን። ለማንኛውም ለዛሬ ያልነውን እንቀጥልና የፕሮፌሰር ነቢያት ተፈሪን እናስቀድም። ሶስት እንግዶች አሉን። እንደ አባት አሳድጎኛል የሚሉት ታናሽ ወንድማቸው ዲያቆን ዮሴፍ ተፈሪ፣ ተማሪያቸውም የሙያ አጋራቸውም ፕሮፌሰር ናስር እንዳለገዳና የቅርብ ወዳጅና ጓደኛ ፕሮፌሰር ጌታቸው ኃይሌ ናቸው እንግዶቻችን። ከውይይቱ በፊት አንድ ነገር ማስቀደም ወደድን። ፕሮፌሰር ጌታቸው ኃይሌ በፕሮፌሰር ነቢያት ጸሎተ ፍትሃት ላይ ካስነበቡት መልእክታቸው ኢትዮጵያ ፕሮፌሰር ተክለ ነቢያትን በተወለደ በሰማንያ ዓመቱ አታ በሐዘን ላይ ነችና ኖ እግዚአብሔር ያጽናሽን በላት። ፕሮፌሰር ነቢያት የሚታወቅባቸውን ትሩፋቱን ሁሉ እኔ የማውቀውን ያህል የሚያውቃቸውና የሚነፍቃቸው ሰው ካለ ከቤተሰቡ ቀጥሎ የማዝነው ለዚያ ሰው ነው። የፕሮፌሰርነት ማዕረጉን ያተረፈው ያስተማረበትን ዘመን በማስቆጠር ብቻ ሳይሆን በምርምር ችሎታውም ነው። የኢትዮጵያን ታሪክ መተረክ የሚጀምረው ሰው ሁሉ የሚያውቀውን ለመድገም ሳይሆን ሰው የማያውቀውን ለማካፈል ነው። ሐኪሞች ከሕክምና በስተቀር ሌላ አያውቁም እያሉ በፊቱ የተዝናኑ ስንት ካህናት ትዝብት ላይ ወድቀው ይሆን እያሉ ፕሮፌሰር ጌታቸው ኃይሌ ከባለቤታቸው ምሥራቅ አማረ ጋር ብዙ ጽፈውላቸዋል። ሦስቱም እንግዶቻችን ናቸው። በአንድ ጉዳይ ላይ የምናወራው ፕሮፌሰር ጌታቸው እንደ ወዳጅና እንደ ቅርብ ጓደኛ ዲያቆን ዮሴፍ ደግሞ እንደ ቤተሰብ እንደ ልጅ ዶክተር እንዳለ ደግሞ ፕሮፌሰር ዮናስ በሙሉ በሙያ ረገድ ፕሮፌሰር ነቢያት እንዴት ነው ከሙያ አኳያ የሚታሰቡት? ከተማሪዎቻቸው ጋራ ከስራ ባልደረቦቻቸው ጋራ ከበሽተኞች ጋራ በተለይ ከህጻናት ጋር ይህንን በተመለከተ ታወጉን አላቸው። ከፕሮፌሰር ጌታቸውን ጀምር የሚገርምህ አሉላ። ፕሮፌሰር ጌታቸው ፕሮፌሰር ነቢያትን እንዴት አድርገው እንደገለጿቸው በቦታው ላይ ካልነበርክ ሊገባህ አይችልም። እንደ አጋጣሚ እንደ ድልም ልበለው መሰለኝ ስለ ፕሮፌሰር ነቢያት የጻፉትን ቤተ ክርስቲያን በስርዓተ ፍታቱ ላይ በጸሎተ ፍታቱ ላይ ያነበብኩትን የነበሩ እንዳነብታ ዝዤ ብዙ ሰው የእኔ ጽሁፍ መስሎት በጣም አድንቆኛልና እያጫወትኳቸው ነበር። በጨው ደንደስ በርበሬ የተወደስ ይባላል እያልኩ ሰው አመሰገነኝ። ድንቅ ጽሁፍ ነው፣ ድንቅ እንደውም እሳቸውን ከማቅረብ ወረቀቱን እናንብበው ሁሉ ለማለት አስቤ ነበር። ፕሮፌሰር ተክለ ነቢያት ይሏቸዋል። እስቲ ጀምሩልን ፕሮፌሰር፣ ለምን ተክለ ነቢያት እንዳሏቸውም በጨረፍታ ገልጠውልን፣ ስለ ፕሮፌሰር ነቢያት ከጻፉት በተጨማሪ የሚሉ ነው ይንገሩት አሁን። እሺ እግዜር ይስጥልኝ ወዳጅን ዶክተር ተክለ ነቢያትን ከእናንተ ጋር ሆኜ እንዳስታውሰው እንድዘከረው ስለ ጋበዛችሁኝ በጣም አመሰግናለሁ። ፕሮፌሰር ነቢያት ነቢያት የነቢዮች ማለት ነው የአንድ ሰው ስም ሊሆን አይችልም። እና የነቢያት የነቢያት የተከሉት ማለት ነው። ተክለ ነቢያት ማለት እንደ ተክለ ሃይማኖት እንደ ማለት ተክለ ነቢያት ነው። ስሙ ግን አጠር በማድረግ ሰዎች ተክለ ነቢያት ይሉታል። ዶክተር ተክለ ነቢያትን እኔ የማውቀው በሁለት መንገድ ነው። አንደኛው ዶክተር አምሳሎ አክሊሉ ጋር ጋብቾች ናቸው። ዶክተር አምሳሎ አክሊሉ የኔ ጓደኛ ነው። በዚህ ምክንያት ኢትዮጵያ ውስጥ በነበረ ጊዜ በነበርን ጊዜ አንዳንድ ቦታ ላይ እንገናኝ ነበረ፣ ግን ይህን ያህል የቅርብ ግንኙነት አልነበረንም። እዚህ ሀገር ኦሀዮ በነበረበት ጊዜ ነው የተነ ለመጀመሪያ ጊዜ የተዋወቅ ነው። እሱንና ባለቤቱን ወይዘሮዌሽን ተገናኘና የተገናኘኋቸው እዚያ ነው። ከዚያን ጊዜ ጀምሮ የነበረን ቅርበት እና በተለየም ደግሞ እኔ ፕሮፌሰር ተክለ ነቢያት አገኘው የነበረው ጥቅም በጣም ከፍ ያለ ነበረ። በምክር በሕክምናው በኩል ማለቴ ነው። እዚያው ባለበት ሆኖ በስልክ ስንገናኝ እግሮችህን ጣቶችን ሳብሳብ ባረክ ሳይለኝ አይጀምርም። ምክንያቱም እግሮቼ ብዙ አልሰራ እያሉ ሲያስቸግሩ መጀመሪያ የሚጠይቀኝ እሱ ነው እና ለሱ መልስ ለመስጠት እንደው ለደህነቱ ብቻ ሳይሆን ለሱ መልስ ለመስጠት ስል የሚለኝን አደርግለት ነበረ። አደርግለት ነበረ ማለት እንግዲህ ጥቅሙ የእሱ ማድረጌ ነው። በዚያን ጊዜ ነው ማን እንደሆነ ያወቅሁት። በተለየ ጥልቀቱ ያስተሳሰቡ የአእምሮው። አንድ ነገር ደግሞ አይረሳም። ከልጅነት ጀምሮ የሚያስታውሰው ነገር መቼም አንዳንድ ጊዜ ተነጋግረን ተጫውተን እኔ የነገርኩትን እኔ ረስቼ እሱ ያስታውሰው ልዩ ፍጥረት ነበረ። ዶክተር ተክለ ነቢያት፣ ፕሮፌሰር ዮናስ፣ ፕሮፌሰር ጌታቸውን ሰምተዋቸዋል እርስዎ ደግሞ ተማሪያቸው ነበሩ የሙያ አጋራቸውም ኖት። እና እስኪ ከትውውቁን ጀምር። እሺ፣ አመሰግናለሁ። አሉላ ጥቁር አንበሳ የሕክምና ትምህርት ቤት ውስጥ እያለሁ በፈረንጆቹ አቆጣጠር ከአስራ ዘጠኝ መቶ ሰማኒያ አራት እስከ አስራ ዘጠኝ መቶ ዘጠና አንድ በፈረንጆች አቆጣጠር እዛ ነበርኩኝ። እዛ እያለሁ ሶስተኛ ዓመት ላይ የህጻናት ሕክምና ለመማር እሳቸው ክፍሉ ስንማር አንድ ቀን ስለ ህጻናት ህመም ትምህርት ሌክቸር ይሰጡን ነበር። አዳራሽ አለ። እዛው አዳራሽ ውስጥ ከቢሯቸው አጠገብ እዛ መጥተው ሲያስረዱን ከሰዓት በኋላ ነው ያው በተዳከመ መንፈስ ነው ያለ ነው። እዛ እሳቸው በፊዚክስ አድርገው ህጻናት ላይ የተቅማጥ በሽታን በሚመለከት ውሃ ከበዛው ተቅማጥ በሽታው ብዙ ውሃ ካለው ውሃው ካነሰ ሶሊዩሽን፣ ሶሊዩት ሶልቨንት እያሉ ሶሉት ዲቫይድድ ባይ ሶልቨንት ይሄ ሲካፈል በዚህ እንዲሆናል እያሉ ከእንቅልፍ የሚያነቃ ቅድም ፕሮፌሰር እንዳሉት የአንጎላቸው ሹልነትና ብስለት በጣም መንፈሴን ሳበው። እኔ በእርግጥ በዚያን ጊዜ እንደ ከክፍል ውስጥም አንደኛ ተማሪ አልነበርኩም። ግን ነገሮች የሚመስጡ ነገሮች ሲነሱ ሀሳቤን ይስበዋል። እና የእሳቸው አነጋገርና ነገሮች የሚያቀርቡበት የሚመለከቱበት መንገድ ጥልቀት ያለው መንፈስን አንድ ነገር አንጎል ውስጥ እንድናደንቀው እንድናጣጥመውና ነገሩን እንድንረዳው አድርገው ነው የሚያስተም እንዲሁ ዲስኮርስ ሰጥቶ ማውጣት አይደለም። አንድ ይሄ ነው። ሌላው አንድ የሆነ ጽሁፍ ትንሽ ጽሁፍ ጽፌ ነበረ ስለ ኳሊቲ ኤጁኬሽን ስለ ትምህርት ጥራት በህክምና እሱን በሚመለከት አንድ እሳቸው ተናገሩ የሚባለውን አግኝቼ ነበረ። ምንድን ነው በደርግ ጊዜ በአንድ ወቅት የህክምና ትምህርት በሰባት አመት ሳይሆን በሶስት አመት ውስጥ ዶክተር መፍጠር እንችላለን፣ ልክ እንደ ቻይና አይነት ቤርፉት ዶክተር የሚባል እንዲህ አይነት ነገር ይወራ ነበር። ከዛ ፕሮፌሰር ነቢያት ተናገሮ የሚባለው ዘ ቤርፉት ዶክተር ኢዝ ኔዘር ቤርፉትድ ኖር ኤ ዶክተር እና ባዶ እግሩም አይሄድም ዶክተርም አይደለም የሚል ተናገሩ፣ የሚባል ይሄ እንደዚህ አይነት ዊቲ ስቴትመንቶች አስተዋይነት ባለ ባዶ እግሩ ሐኪም በሚል የተነሳውን ሀሳብ ነው እሳቸውን ዋቢ አድርገው የገለጹት። እና የቻይናውን የነማኦን ቤርፉት ዶክተር ወረፍ ማድረጋቸው መሰለኝ እና የሕክምና ትምህርት ረዘም ያለ ጊዜ እና ብዙ ጥረት የሚፈልግ መሆኑን ለማሳየት ይመስለኛል እና በተለያዩ አጋጣሚዎች ነገሮችን የሚያዩበት የሚያስተውልበት፣ የሚመዝኑበት መንገድ በጣም ብስለት ያለው በእውነት የአእምሮ ብሩህነታቸው መንፈስ የሚስብ ነበር እና በአጋጣሚ ሆነው ወደ ህጻናት ህክምና የመግባት ፍላ ሀሳብ አልነበረኝም እንጂ እንደ በ እሳቸው ሁኔታ የሚነሽጥ ነው። የእሳቸው የሚያስተምርበት ሁኔታ። ሌላው ያው በሙያቸው በእርግጥ አንድ መጽሐፍ ሳነብ ከዚህ በፊት ህጻናት በሚወለዱበት ጊዜ በተለይ ያለ ጊዜው ቀድሞ የሚወለዱ ልጆች ድሮ ሙቀት ያለበት ኢንኩቤተር ነገር ውስጥ ራቁታቸውን ነበር የሚያስቀምጧቸው ከዛ ሙቀት ይሰጧቸዋል እዛ ፕሮፌሰር ነቢያት ናቸው በትንሽ ብርድ ልብስ ብንጠቀልላቸው ከህጻናቱ የሚወጣው የሙቀት መጠን እንዲቀንስ ማድረግ ይቻላል እና በሂሳብ በፊዚክስ እሱንም ቢሆን ሙቀት የሚተላለፈው በኮንዳክሽን በመነካካት፣ በኮንቬክሽን፣ በራዲዬሽን ነው። ራቆታቸውን አድርገን ሙቀት በምን ብንሰጥ በራዲዬሽን፣ በኮንቬክሽን ነው ግን በብርድ ልብስ ብንጀቡናቸው ብንሸፍናቸው በኮንዳክሽን የሚወጣውን ሂት መከላከል ይቻላል። ይሄ በሙያው ውስጥ ያደረጉት ትልቅ አስተዋጽኦ ነው። ምናልባት የህጻናት ሐኪሞች የበለጠ የሚያውቁት ይመስለኛል። ግን መጽሐፉ ላይ ተከትዬ ሬፈረንሱን ሳይ ነቢያት ታፋሪ ኤ ኤፍ ኤ አር አይ ነቢያት ታፋሪ የሚል የተጻፈ አለ እና እሳቸው ለህክምና ሙያ ያደረጉት አስተዋጽኦ ነው። የእሳቸውን ጥናት ተከትሎ ከዛ በኋላ ህጻናት ያለ ጊዜው ሲወለድ ፕሪማቹር በርዝ ይሄ ኢንኩቤተሩ ሲያስቀምጧቸው በትንሽ ብርድ ልብስ መጠቅለል የተጀመረው ከሳቸው የጥናት ውጤት ነው። ስለዚህ የህክምናን አሰራር መቀየር ያስቻለ አስተዋጽኦ አድርገዋል። ዲያቆን ዮሴፍ ወደ እርስዎ ልምጣ። ፕሮፌሰር ጌታቸው ስለ ፕሮፌሰር ነቢያት በላኩት መልእክት ላይ ፕሮፌሰር ነቢያትን ማጣት አፍቃሪ ይባል ወዳጅ አባት መካሪ ጓደኛ የሀገርና የእውቀት ዓለም ቅርስ ማጣት ነው ይላሉ በተለይ እርስዎን ወዳጅ አባት መካሪ ጓደኛ የሚለው በቅርብ ይመለከተውታል አባትም ወንድምም ነበሩና እስቲ ግለጧቸው በእርስዎ በኩል እሳቸውን ማጣት ምን ማለት ነው በአጠቃላይ በተለይ ደግሞ በቤት ውስጥ ባህሪያቸው ፕሮፌሰር ነቢያት ምን አይነት አባት ምን አይነት ወንድም ነበሩ እሺ ይህንን እድል ስለሰጣቸው እግዚአብሔር ይስጥልኝ ማከብራቸው ምሁራንንም ይህንን እነሱ ይህንን ሲመሰክሩ መስማት ለእኔም ትልቅ ማዕረግ ነው እና እግዚአብሔር ይስጥልኝ እና እንግዲህ እኔ ጋሽዬ ነው ምለው ቤተሰቡም ሁሉም ጋሽዬ ነው የሚለው ግን ለዲስከሽኑ እንዲያመች ዶክተር ነቢያት ልበለው እና ለእኔ አባቴ ሆኖ ነው የጀመረው። ሲጀምርም በእውነት አባቴ እንዳልሆነ በኋላ ነው ትንሽ ከፍ ካልኩ በኋላ ነው ያወቅኩት እንደ አጋጣሚ ሆኖ የእኛ አባት በዛን ጊዜ ለአስተዳደር ለሌላ ጠቅላይ ግዛት ነው የሚባለው የዛን ጊዜ የነበረውም ስሙ ነበሩ፣ እና አዲስ አበባ አልነበሩም። ቤት ውስጥ የነበረው አባት ሆኖ ያሳደገን እሱ ነው። ደግሞ እሱ ሁልጊዜ የቁጭቱን ይናገራል። ቢወለድ እህት ብቻ ነው ማገኘው ቢወለድ እና በመሀል ላይ እኔ ስደርስለት በቃ ብርቅ ሆነበት። በቃ የእኔ ነው አለ፣ ወሰደኝ እና እስከ ዕለተ ሞቱ ድረስ በእውነት መቼም ለአባት ጊዜ ክብር ይሰጣል ለወላጅ አባት በእውነት ጣሞን ግን ያስተማረኝ እሱ ነው እና አንዳንድ ጊዜ እንደ ሳናግረው እንደ አባት የሆነ ነው የምትመክረኝ ወይስ እንደ ወንድሜ ስለው ይስቃል እና ችግሬም ስለሚያቅልኝ ነው ያን ያህል ህይወቴን ከመጀመሪያው ጀምሮ ከጥንሱ ጀምሮ ያስጀመረኝ እሱ ስለሆነ ያ ደግሞ ለእኔ ብቻ አልነበረም በእውነት ለእህቶቹም ለቤተሰቡ በአጠቃላይ ላለው ሁሉ ቤተሰብ ሁሉ አለኝታ ምሰሶ ሁሉን ነገር የሚተረጉምልን ከባዱን ነገር ቀላል አድርጎ የሚያሳየን የነበረ ለሁሉም ወንድም የነበረ ለሁሉም ደግሞ ደራሽ የነበረ ሰው ነው በእውነት አጀማመሩም እሱ ገና ተማሪ ቤት ነበር አያታችን ነበረው ያሳደጉት እና እሳቸው የፈለጉት ለቤተ ክርስቲያን እንዲሰጥ ብለው ነበረ እና ልጁ ዳዊት ጥሩ ያነባል እና ግድ የላችሁም ይህንን ለቤተ ክርስቲያን እንስጠው ብለው እሳቸው ደብቀው እሱን ያሳድጉት ነበር እና አጎታችን ነው ድንገት መጥቶ እሱ እንደው እንዲሆኑ የሚቀር ልጅ መሆን የለበትም ብሎ ሰርቆ ይዞ ተወስዶ በአስራ ሁለት ዓመቱ አንደኛ ክፍል አስገብቶ በአስራ ስድስት ነው አስራ ሰባት አመት እድሜ ሲሆነው ኮሌጅ መግባት የቻለ ሰው ነበረ እና ብዙ ለእኛ የትምህርት ተስፋ ምን እንደሆነ ለቤተሰቡ ያሳየን፣ ለእኛ እውነት የቤተሰብ ሐዋርያ የነበረ ሰው ነው። ምን እንደሆነ የትምህርት ጥቅሙን ያስረዳን ነው። ታዲያ ይህም ሁሉ በሚያደርግበት ጊዜ እንዲሁ ዓለምን ሁሉ የጎበኘ ሲመጣ ከብዙዎች ከውጭ ዓለም ሰዎች ጋር ምሁራኖች ጋር በፍጹም ምንም ነገር ቢሆን ኢትዮጵያንና የቤተ ክርስቲያኗን መርሳት የለባቸውም ብሎ ሁልጊዜ የሚወተው ተነሱን ነበር እና በእኔ ላይ በተለይ ያሳደረው ከፍተኛ ኢንፍሉወንስ ቤተ ክርስቲያንም እንደገባ ያደረገኝ እሱ ነው። ቅዳሴ ያስተማረኝ እሱ ነው። መጽሐፍ ቅዱሱንም ያስተማረኝ እሱ ነው። የክህነት ማድረግም ባይኖረው ልክ እንደ ካህን የማየው ወንድሜ ነው እና ወንድሜም አባቴም ከእኔም የሆነ ሰው ነበር፣ እና ያለሱ መኖር እንግዲህ አሁን ሀብዬ ነው የሚጀምረው። ብዙም ቆቅልሾችን የሚፈታልኝ የነበረ ሰው ነው። አሁን ቅድም በተነሳውም በዚህም በሀገራችን ጉዳይ ይሄ በምድር ላይ የተሰጠ ኃላፊነት ነው። በሰማይ አምላክህ አንድ ነው፣ በምድር ደግሞ አገርህ አንድ ናት እና ሁለቱን እንዳትለኝ ሁለቱንም አንዱ እየበላቸው እያለ ይህንን የዚህን ኤችአር ዋን ቶኔትንም እንድ እንድ እንድገባበት የገፋፋኝ እና ግን ጸልልኝ ትናለም ከማለት በፊት መልካሙን ውጤት የዚህን ውጤት መስማት ፈልጋለሁ እንዳለ እንደተመኘው መጨረሻ ውጤቱን ሰምቶ ደስ ብሎት አምልኮ አምላኩን አመስግኖ ነው የተሰናበተን እና እንዲህ አይነት ነው እንግዲህ። አንድ እንደው እዚህ ላስታውሳችሁ የምፈልገው እቤት ውስጥ እሱ ጋር እያደግኩ እያለሁ ሀክሞ በሚመጣበት ጊዜ ልጆች ያጣቀን ማትረፍ ያልቻለበት ቀን ምግብም አይበላም፣ ለሶስት ቀን ያን ያህል ነበር የሚሰማው ምን ያህል ከዛ ከለ ህጻናቶች ጋር ያለው ከሚያክማቸው ልጆች ጋር ያለው ህይወት በቤት ድረስ መጥቶ አፌክት ያደረገው ነበር። ሲድኑም እንደዛው። ኢቨን የኔን ጓደኛ ልጅ እንደዚህ አክሙ አድኖት ምንም ተስፋ የሌለው ገና ፕሪመቹር ሆኖ የተወለደ ልጅ ነው ተብሎ የነበረ በኋላም እዚህም ከመጣም በኋላ እንዴት ነው ለመሆኑ? እንዴት ነው? ጥሩ ነው፣ ትምህርቱን ይከታተላል ጤነኛ ምክንያቱም እንደዛ ሆኖ የተረፈ ሰው በህይወቱ ላይ መከታተል ይፈልጋል፣ ማወቅ ይፈልጋል። ልጁም እንዲሁ አዲስ ይህም አይነት ተመሳሳይ ነገር ነግሮኛል። እና ይሄ ነበር ባህሪው ለማለት ነው። ስራው እንደ ስራ አይደለም የሚያየው፣ እንደ ህይወቱ አድርጎ ነበር የሚያየው። አብሮት ያን ጊዜ የደከሙ የሰሩ ሰዎች ነርሶችም፣ እንደዚህ በአጋጣሚ ሳገኝ፣ በቃ ሁል ጊዜ የሚያነሱት ይሄን ነበርና ከቤትም ሆነን ይህንን ታዘበና ያለ ማለት ነው። ያቀረ ብለው ዝግጅት በመሆኑ አድማጮች፣ ቀደም ሲል እንደተጠቀሰው ሙሉ ውይይቱን ለመስማት ከድረገጻችን ላይ እንድትከታተሉ ጋብዛለን። እንኳን ቸክ ነው ይሏል። ጥላሁን ንጉሴ አክሊሉ ዝግጅት ላይ ደረስን። አድማጮች መስኮቱም ሊከፈት ነው። አዲሱና አሉላ መስኮቴስ ተከፈተ። መቼም የኔ ነገር እዛና እዚህ አይደለም። የዛሬው ደግሞ እንዲህ ነው። ታዋቂው ብዕረኛ የነበረው አንጋፋው ጋዜጠኛ ሙልጌታ ሉሌ ጸጋዬ ገብረ መደናሪያ በመባልም ይታወቃል። ነገሮች ውስብስብ ሲሉበትና ውሉ የጠፋባቸው ልቃቂት ሲሆኑበት፣ ዋት ዘ ማተር ነገሩ ምንድን ነው ይል ነበር። ዛሬም ዋት ዘ ማተር ነገሩ ምንድን ነው የሚያሰኙ ብዙ ነገሮች አሉ። በስፖርቱ ላይ እናተኩር ለዛሬ። የዛሬ ሀምሳ ስምንት ዓመት ኢጣሊያ፣ ሮም ውስጥ ተካሂዶ በነበረው የኦሎምፒክ ስፖርት ውድድር አበበ ቢቂላ በባዶ እግሩ ሮጦ በማራቶን ለሀገሩና ለአፍሪካ የመጀመሪያውን የወርቅ ሜዳይ አስገኘ የሚለው ዜና ሲበሰር ኢትዮጵያውያን ሁሉ ደስታቸው ወሰን አልነበረውም። ዛሬ ደግሞ ከሀምሳ ስምንት ዓመት በኋላ አትሌት አሊ አብዶሽ የማበረታቻ መድኃኒት ወስዶ በመገኘቱ ለመጮቹ አራት ዓመታት ከኢንተርናሽናል ውድድሮች ታገደ። ሲባል ዋት ዝ ዘማተር፣ ነገሩ ምንድን ነው ማሰኘቱ ይቀራል። የቅዱስ ጊዮርጊስ እግር ኳስ ቡድን ብርቅዬ ልጅና የኢትዮጵያና የአፍሪካ ስፖርት አባት ይድነቃቸው ተሰማ ሸቴ የዛሬ ሰባ አራት ዓመት የኢትዮጵያን ፉትቦል ፌዴሬሽን እየመሠረቱ ጎን ለጎን ደግሞ የጋብቻ ሥነ ሥርዓታቸውን ይፈጽሙ ነበር። የአራዳ ልጆች በአንድ ድንጋይ ሁለት ወፍን ያውቁበታል። እግር ኳስን በመጫወትና በማሰልጠን፣ ቡድኖችን በማቋቋምና በማደራጀት፣ ኢንተርናሽናል የፉትቦል ሕጎችን በመተርጎም በማስተማር በማስረዳትና በማሰልጠን፣ ዳኞችን በማሰልጠንና ውድድሮችን በመምራት፣ በአጠቃላይ የሀገሪቱን ስፖርት የበላይ ሆኖ በመምራት አንድ ይድነቃቸው ተሰማ ለሀገራቸው አያሌ ተግባራትን አከናውነው በሰላም አርፈዋል ዛሬ ግን ይህን አንድ ሰው እንኳ የሚተካ አንድ ጎበዝ ጠፍቶ የስፖርቱ አምባ እየተተራመሰ ነው ዋቲዘማትር ዘማትር ምንድን ነው ነገሩ እንዴት ነው ነገሩ ያሰኛል የዛሬ ሀምሳ ዓመት በስድስተኛው የአፍሪካ ዋንጫ የዛሬ አርባ ሁለት ዓመት ደግሞ በአስረኛው የአፍሪካ ዋንጫ የየወቅቱ የሀገራቸው የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩትን የጊዮርጊሱን ፍስሐ ወልደ አማኑኤልንና የኦሜድላውን ንጉሴ ገብሬን የዛሬ እንግዶቼ አድርጌያቸዋለሁ። ነገሩ እንዴት ነው? ምንድን ነው ፍስሐ? የማይመጥንን ነገር እያየሁ ነው። በጣም ደካማ የሆነ ነገር እያየሁ ነው። የዛሬ አስራ አምስት ቀን ግንቦት ሃያ ስድስት ሁለት ሺ አስር ዓመተ ምህረት በሰመራ ከተማ የኢትዮጵያ ፉትቦል ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ምርጫ ይካሄዳል። በዕለቱ ምርጫው ይካሄድ ይሆን? ተካሂዶስ ምን ውጤት ተገኘ? ከዛ ጋር አድርገን እንደገና እንመለስበታለን። ፍሳሐ ወልዳ ማኑዌል አመሰግናለሁ።

አፍበነካሉላ ሙሉ ቀንን ወደሚመለከት ዝግጅት ልናልፍ ነው አይደል? አሁን ቀደም ሲል በቅምሻው እንደጠቀም ነው ለሙሉ ቀን መለሰ አንድ የአስተዋጽኦ ፕሮግራም እየተሰናዳ ነው። ነገሩን ከራሱ ከሙሉ ቀን ነበርና የሰማ ነው። አስተባባሪዎቹንም ገለጠልን። ለጊዜው ከኦርላንዶ ፍሎሪዳ ወይዘሮ ሸዋዬ ስዩ ምን አገኘንና ከራሱ ከሙሉ ቀን ጋር አዲሱ አንተን ያወያያቸው። የዝግጅቱ ዓላማ ምን ይመስላል? ምንድን ነው? አንድ ቀን ከሰዓት በኋላ ላይ ቤት ቁጭ ብዬ ፌስቡክ አገላብጣለሁ እና ወንድማችንን የሙሉ ቀን መለስ ኢንተርቪው አየሁኝ ነው እና በጣም ደነገጥኩ። እንዲህ አሞ የሚረዳው ሰው አቶ መቀመጡ እስከዛ ደረስ በጣም የሚገርም ነው የሚል ሀሳብ ሆነብኝና፣ ስለዚህ ተነስተን ይህንን ሰው እንወድሃለን ማለት መቻል አለብን። ያልተፈለገ መስሎት መቀመጥ የለበትም ቤቱ ብዬ ከኔ ጋር አብረው ሊሰሩ የሚችሉ ሰዎችን መፈለግ ጀመርኩ። እንደዚህ ነው የተጀመረው። ከየት ከየት አሰባሰቡ ሰዎችን? አንድ ጓደኛ አለ፣ ከዚህ በፊት ኢትዮጵያ ውስጥ ለአንድ ዘማሪ ፕሮግራም የሰራ እና አሁን ታምፓ የሚኖር የነበረ ማለት ነው፣ እና በጣም ደስ አለው ማለት ነው። ሌላ ደግሞ ምህረት የሚባል እዚሁ እኛ ጋር ካምፓስ ክርስቴት ፎር ክራይስት ከኔ ጋራ ነው፣ እና አብረን አንድ መስሪያ ቤት ነው የምንሰራው። ከዛ ቦስተን ያሉ ሁለት ልጆች ደግሞ አሉ ማለት ነው። ከሙሉ ቀን ጋር ይሄንን ስናወራ ሙሉ ቀን ደረጀን እና ሳሚ የሚባሉ ልጆች ቦስተን የሚኖሩ ልጆች አገናኘን። ከዛ በኋላ ደግሞ እኛ የምናውቃቸው የነበሩ ልጆች አረጋ፣ ሰለሞን የሚባል ከዛም ደግሞ ክንፈም የሚባል ልጅ አለ። ክንፈም አንድ ላይ እነሱ ልጆች አሰባሰብ ማለት ነው። እነዚህ ልጆች ዋሽንግተን ዲሲ አካባቢ ነው የሚኖሩት ማለት ነው። እና ሌላም ዘማሪ አለ ሌሎችም ዘማሪዎች አሉ እዛው አብረው እንትን የሚሉ ግን ዋናዎቹ ሰዎች እነዚህ ናቸው። እናንተ ናቸው? አዎ ሶስታችን ከዚህ ሆነን የቀሩቱ ደግሞ ሁለት ከቦስተን ሁለት ደግሞ ከዋሽንግተን ዲሲ። መቼ ነው ቀኑ ፕሮግራሙ የሚቀርበው ለሕዝብ? ጁን ሁለት ነው ጁን በፈረንጆች ጁን ሁለት ነው። አስራ አምስት ቀን ገደማ ነው ሙሉ ቀን ታቅ ነበር። ይሄንን መቼ ነው ያወቅከው? ስለዚህ ጉዳይ እንዴት ስትስ፣ ተመለከትከው? እኔ መቼም በእሷ ተደስቻለሁ። ነገሩን ሲነግሩኝ በጣም ተደሰትኩ። ከዚህ በፊትም ሌሎችም የጠየቁኝ ነበሩ፣ ግን ሀሳቡን ከኢትዮጵያ አንድ ልጅ አብንጭቶ ፌስቡክ ላይ ጽፎ እነዚህን የቦስተን ልጆች ያገኘ ከእነሱ ጋር ተነጋግሮ እነሱ እኔ ጋ መጡ። አነጋገሩኝ። ከዛ በኋላ ጎያ ዳልኳቸው፣ ሌላም ሰው ካገኘህ እባክህ እኛና ቆምና ስራውን ሌሎችም ሰዎች መግባት ይችላሉ አሉኝ። በአጋጣሚ ደግሞ እነሸዋ ብቅ አሉና ከዛ ሁለቱን አገናኘኋቸው። በንጹህ ልብ ተነሳስተው ከኔ ፍቅር የተነሳ ነው። ይህንን ይሄዱት ና እንዴትም ቢል በላቸው በሙዚቃ ነው የምትታወቀው ይበልጥ። የዛን ቀን የዝግጅቱ ቀን ምን ለማቅረብ አስበሃል? እኔ ሌላ ነገር ሰላ አላቀርብም። መዝሙር ነው። እሺ መዝሙር አለኝ። መዝሙሮች ዘምራለሁ፣ እናገራለሁ ስለ ህይወቲም ታሪክ። በጣም ደማቅ ነው። ብዙ ብዙ ብዙ ታላላቅ ዘማሪዎች አሉበት። የእሷ ባለቤት ዶክተር በቀለ እሱ ነው የሚሰብከው። በጣም አስገራሚ ጊዜ የሚኖረን ቤተ ክርስቲያኗ ታሰር አፍሬ እግዚአብሔር ባርከው ቸርቹን ፈቅዶልን እዛ ነው ያለ ነው። እኔም እዛ ነው የሚሄደው። ወይዘሮ ሸዋዬ ምን ምን ነው የሚቀርበው? መዝሙር ብቻ ነው? አዎ ኦፍኮርስ መዝሙር ብቻ ነው። አሁንማ በቃ ሌላ ታሪክ ሆነው እዚህ ስብሰባ ላይ እርግጠኛ ነኝ ወይም እዚህ ዝግጅት ላይ እናንተ እንደምትሉት ክርስቲያኖች ብቻ ሳይሆኑ በፕሮቴስታንት እምነት ውስጥ የሌሉ ግን ሙሉቀንን የሚወዱና የሚያደንቁ ይገኛሉ ብዬ አስባለሁ። ይሄም ሆኖ ግን ቁጥሩ የተወሰነ ሊሆን ይችላል። ከሙዚቃው ዓለም የሚመጡ ምናልባት ይሄን አስባችሁበታል? ምን ያህል ከዚህ ቀደሙ ሙያው ጋር አብረው የሰሩ ምን ያህል ሰዎች ይገኛሉ? ወይስ አውቃችኋል፣ ጋብዛችኋል፣ ነግራችኋል ለሁሉም ኦፕን ነው። ሰዎችን ማፕሮች ስናደርግ አሁን ሌሎችም ልጆች አሉ። ቦስተን አሁን እሱ በጣም የሚወደው ልጅ፣ ከሙሉ ቀን ጋር በጣም ግንኙነት ያለው ልጅ አለ እና ብሩክ የሚባል ልጅ አዎ፣ በጣም ከዚህ ቀደም አቅርበ ነዋል ብሩክ ነግረነዋል፣ ታሪኩን በሙሉ እያቃል። መጥራት የምትፈልጋቸውን ሰዎች በሙሉ ጥራ፣ አነጋግራን እያልኩኝ እየደጋገምኩኝ ለሱ ብዙ ነግሬዋለሁ። ሌሎች ሬዲዮ ስቴሽኖችም እንደዚህ ኢንተርቪው ስናደርግ ለሁሉም ነው ኦፕን አድርገን የምንጠራው። ሙሉ ቀን አሁን በቤተ ክርስቲያን ቢገኝም አሁን ጌታን ቢያገለግልም ድሮ ለሁሉም ለኢትዮጵያ ሕዝብ በሙሉ ያለውን በሙሉ ኤነርጂ ተጠቅሙ የኢትዮጵያ ሕዝብ ያገለገለም ሰው ጭምር ነው። ስለዚህ የኢትዮጵያ ሕዝብ በአንድም በሌላ በኩል እወድሃለው እና እግዜር ስጠለን ስለ አገልግሎት ሌላው ይገባል ብዬ አስባለው ማለት ነው። ሙሉቀን አንተ በግልህ ከዚህ ቀደም አብረህ የሰራቸው የተለያዩ ባንዶች አሉ፣ የሙዚቃ ጓዶዎች፣ ድምፃውያን አሉ። በግልህ የጠረዋቸው ሰዎች ሁሉም፣ አብዛኛዎቹ የሙዚቃ ተጫዋቾች ኢትዮጵያ ውስጥ ያሉት ኢትዮጵያ ውስጥ ያሉትን ያነጋገርኳቸው ስለ እኔ ምን አይነት ሀሳብ አላችሁ ልትናገሩ ፈልጋለሁ ብያቸው ብዙዎቹ እሺ ብለዋል። እየጠበቁኝ ነው። በሬዲዮ ወይም ደግሞ በቪዲዮ እንዲቀረጹ ጠይቄያቸዋለሁ። ስለ እኔ የነበረኝን በሙዚቃ ውስጥ የነበረኝን ችሎታ የነበረኝን ድካም በነጻነት እንዲያወሩ ነገራቸዋለሁ። ከቻል አጋጣሚው ከተገኘ ኢትዮጵያም ደግሞ ስለሚካሄድ ፕሮግራሙ በዛም ላይ እንዲገኙ ወይም ደግሞ ይህንን ሀሳብ በመቅረጽ እንዲያስተላለፉ ተነጋግረን፣ ዘፋኞችም አሉ። ወይዘሮ ሸዋዬ ስለ አዲስ አበባ ዝግጅት የሚያውቁት ነገር አለ አስባቸዋል። አዎ፣ እኔ እኔ ነኝ ኦልሬዲ ኮንታክት ፐርሰን ሆኜ ከእነሱ ጋር አወራለሁ። ጥሩ ነው። ሙሉ ቀን የጤንነትህ ሁኔታ ምን ላይ ነው የሚገኘው? እስቲ ትንሽ ግለጥልን ለአድማጮች። እሺ በጣም አደገኛ ሁኔታ ላይ ያሉት። ምክንያቱም ለምን እንደሆነ አላውቅም፣ በዚህ ወር በጣም ብዙ ነገሮች ተቀሰቅሰው ነበር። ከስኳር በሽታ የተነሳ አሁን ብዙ ኮምፕሊኬሽን አሉች አሉ። ወደ አስራ ሁለት መድኃኒት ወስዳለሁ። ደም ብዛት በለው፣ የልብ በሽታ ብለው ሰርጀር ያርግ ያለው፣ ልቤን፣ አይኔን ሰርጀር ያርግ ያለው፣ ሶስት ጊዜ የሆድ በሽታ፣ የእግር ደግሞ እግሮቼ ይቆስላሉ ያብጣሉ። በጣም ብዙ ብዙ ብዙ ችግር ነው ያለኝ። አፋጣኝ የሆነ የገንዘብ እርዳታ አስፈልጎኝ እንዳለ አውቃለሁ። ከዛ በላይ ደግሞ እግዚአብሔር ግን ደግ ነው። እግዚአብሔር ደራሽ ነው። ኢየሱስን በታላቅ ናፍቆት ነው የምናፍቀው። እሱ ራሱ ይፈውሰኛል ብዬ ሕክምናው ይቀጥላል። መቀጠልም አለበት። ለዛ ሁሉ ወጪ ያስፈልጋል። ለዚህ ተብሎ ነው የተዘጋጀው። ከዚህ ቀደም አንተማ ጫውተኛል እንደሚያምህ ብዙ አይነት ህማሞች እንዳሉ በዊልቸር ወይም በጋሪ ላይ እንዳለህ ነግረህኛል። ይሄ ሁሉ ሁኔታ ደግሞ አብራህ አሳልፋ በትዕግስት በሆደ ሰፊነት የምታሳምምህና ምትረዳ ባለቤትህ አለች። ለእሷ በእውነቱ ብዙ ሰው አድናቆቱን ሲገልጽ ሰማለሁና እኔ በጣም ደስ ሴት ሆኜ ሳስበው ከባድ ነው እና በትዕግስት ሁሉንም ነገር ተቀብለ፣ አሁንም እስማይል እያደረገች ስትኖር ስታያት ያስደንቃል። እኔ በጣም እንትን ያልኩት ሙሉቀን ቤቱ ሄጄ ያየሁት ጊዜ አኗኗሩን ስመለከተው ሜቢ እኔ ችግሩ ኔ ጋ ነው ያለው ብዬ አሰብኩኝ። አመለካከቴ የማውቀው ሙሉቀን የሳልኩት ሙሉቀን እና ከዛ በኋላ ሄጄ የሚኖረው ኑሩ ሳይ ደንግጫለሁ ማለት ነው። ለኢትዮጵያ ሕዝብ ትልቅ የሆኑ ለሙዚቃ ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ ያደረጉ ሰዎች እንደዚህ አይነት ቦታ ደርሰው ማየት ኢትዮጵያ ህዝብ በሙሉ ሲሰማ ይሄንን እሱ ካለበት ሁኔታ እሱን ለማውጣት ብንተባበር ጥሩ ነው ብዬ አስባለሁ። ለምሳሌ ሞደርን የሆኑ ዊልቸሮች አሉ፣ በራሱ መንቀሳቀስ የሚችል እንደገና ደግሞ ከነ ዊልቸሩ የሚገባበት አይነት መኪና ቢኖረው ገባ፣ ከዊልቸር መውረድ እንደገና ተመልሰም ዊልቸር ላይ እንትን ማለት እንደሱ አይነት መኪና ልንገዛ ብንችል እንችል። ሌላው ደግሞ በጣም እንትን ያለ ነገር፣ አፓርትመንት ውስጥ እንደዚህ ስለሚኖር ዞር ብሎ እንኳን የፀሐይ ብርሃን ፊቱ ላይ እንኳን ሊያይ የሚችልበት አትክልት፣ ዛፍ ምናምን ሊያይ የሚችልበት ሁኔታ ላይ እንኳን አይደለም ያለው ማለት ነው። ላይ ተሰቅሎ ቤቱ ግርግዳና ግርግዳ አራት ግርግዳ እያየህ ቀኑሙተኛ ፎቅ ቀኑ ሙሉ ትተኛለ። ቀኑ ሙሉ ና ህይወት ነው ማሰብ በጣም የኢትዮጵያ ህዝብ መቼም እንኳን ይሄንን አይደለም ከዚህም በላይ ሊያደርግ የሚችል ህዝብ ነው። የኛ ህዝብ ሰው የሚወድ፣ የኛ ህዝብ ሰው የሚያከብር እና በተለይ እያገለገለውን የሙዚቃ ሰው ምናምን በደንብ የሚያከብር ሰው እንደሆነ አውቃለሁ እና ሁላችንም ብንተባበር እያንዳንዳችን ብዙ ማውጣት የለበትም። እያንዳንዳችን ትናንሽ ኮንትሪቢዩት ብናደርግ ይህንን ሰው ካለበት ሁኔታ ያለን ልንለውጠው እንችላለን። ካለበት ቤት አውጥተን መሬት የያዘ ቤት ውስጥ ይገባና ዊልቸሩን እየገፋ በረንዳው ላይ ወጥቶ ቁጭ ብሎ ውጭ የሚያይበት ሁኔታ ቢፈጠርለት፣ መቼም ብዙ ሰው ለሙሉቀን ካለው ፍቅርና አክብሮት ይሄን ለማድረግ ወደኋላ የሚል አይመስለኝም። ምንድን ነው በሙሉቀን በኩል ያለው ሁኔታ? የት ነው ያለው ሙሉቀን የሚል ጥያቄ በተደጋጋሚ እኛ ጋር ይመጣል። ምን እየሰራ ነው? ድምፁ ጠፋ። ድምፁ ጠፋ ማለት ለምን አልዘፈነም ብቻ አይደለም። መዝሙር ጀምሮ ሲዲ፣ ካሴት አውጥቶ በኋላ ተቋረጠ። ቤተክርስቲያንም የሚሄድበት ቤተክርስቲያንም አይታይም እና እንዲህ አይነት ሁኔታ ውስጥ መሆኑ ራሷው መታወቁ የሚረዱ ሰዎችን ያመጣል ይሰበሰባል፣ ብያምናለሁ። የዚህ ፕሮግራም አላማ እንግዲህ ሙሉ ቀን እዚህ ሁኔታ ላይ ነው ያለው። በቅርቡም እሱን ለማስታወስና ለመርዳት አንድ ፕሮግራም እየተዘጋጀ ነው ብለን ህዝብ እንዲያውቀው ሙሉ ቀንም ያለበትን ሁኔታ እንዲረዳ የቀረበ ነው። ከዝግጅቱ በኋላ የዝግጅቱ ሁኔታ በተመለከተ እዛው ቦታው ላይ ለመገኘት እንሞክራለን። ከኛም ከዛም ደግሞ የምናገኘውን በስዕል የተደገፈ ሁሉ መረጃ ለማቀረብ እንሞክራለን። በእኔ በኩል ይህንን አጭር እንደሆን እንደማሳሰቢያ በዝርዝር ግን ወይዘሮ ሸዋየር ሲሆን ሌሎቹንም ይዘን እነዚህ እነዚህን ይዘን እንመለስ ይሆናል። በእኔ በኩል በጣም እግዚአብሔር ይስጥልን። የተሳካ ውጤት እንደምታገኙ ተስፋ አደርጋለሁ። ሙሉ ቀን ቅድም እንደተባለው ይህ ህዝብ ነው። የኢትዮጵያ ህዝብ ይወደዋል፣ ያከብረዋል። ምላሹን እንደሚሰጥ አልጠረጠርም። አመሰግናለሁ። እኔ በጣም እናመሰግናለሁ። ተመስገን። እግዚአብሔር ያመስግን። ሰላም ዋል። አዲሱ አሜን አሜን። የኢየሱስ ወታደር ነ የኢየሱስ ሶታደርነኝ ያወግለሁኝ። አልሸነፈም። ለሰይጣን ይጀራ አልሰጠም። ያለማጫፋሪ መሆን አንፈለግም። የከረፋ ኑሮ መኖር አልምን። ኃጢአት ማራገፊያ ወደብ አልሆንም። ያለፈው ይበቃል። አትነግድብን በሰይጣን ሽንገላ። ኢየሱስ ጌታ ነው። አድማጮች ቀጣዩ መሰናዶም በሞት የተለዩ ኢትዮጵያውያንን ታሪክ በክብር የምንዘክርበት ቅንብር ነው። በዩናይትድ ስቴትስ የአየር ኃይል በአብራሪነት ሰልጥኗል። ዘግይቶም ከዩናይትድ ስቴትሱ የኮሎምቢያ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ተመርቆ በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽንስ ትምህርት ቤት የሬዲዮ ቴሌቪዥንና ፊልም ትምህርቶች ጥናት ክፍል መስራች ሊቀመንበር ሆነ የዛሬ 35 ዓመት። በቅርቡ ከዚህ ዓለም በሞት የተለየው እውቁ የጋዜጠኝነት ሙያ መምህርና የሙዚቃ ሰው ጭምር ነው። ፕሮፌሰር አቢይ ፎርድ የእድሜውን እኩሌታ ባገለገለበትን እስካለፈበትና ባለፈው ሰኞ የመታሰቢያና የአስከሬን ስንበት በተደረገበት ስነ ስርዓት ላይ ከተገኙ የሙያ አጋሮቹ፣ የቀድሞ ተማሪዎቹና የማኅበረሰብ ወኪሎች ጥቂቱን ጋብዘን አወያይተናል። በምሽቱ ዝግጅታችን ሕይወትና ስራውን እንዝክራለን። እዚህ ላይ ያሉላ አንድ ነጥብ ለማከል ንጉሴ ያክልሉ እንዳስታወሰን ከሆነ ተቃዋሚ የሚለው ቃል ጠላትነትን እንዳያሳይ ተፎካካሪ ወይም ተወዳዳሪ ፓርቲ ይባል ብለው በ1997 ዓ. ም የተናገሩት ፕሮፌሰር አብይ ፎርድ ናቸውና የእሳቸው መሆኑ እንዲገለጽላቸው ያስፈልጋል ብሎናል። በቅርበት ለምታውቁት ምናልባትም በተለያየ ደረጃ የተለያዩ አጋጣሚዎች እንዳሏችሁ የምገምተውና ለሌሎች ለማካፈል ስለምንሞክርባቸው በቅርቡ ከዚህ ዓለም በሞት የተለዩት ፕሮፌሰር አቢ ፎርድን ሕይወትና ስራ ለመዘከር የተዘጋጀ ፕሮግራም ነው። ከብዙዎች ወዳጆቹ በሕይወት ባለበት ጊዜ እንደ መምህርም እንደ ወዳጅም አንተ እንለዋለንና ና የጋዜጠኝነት ባለሙያም በመሆኑ ትውውቁ ላይ እንዳደረግ ነው ሁሉ አንተ ብዬ ዘልቃለሁ። ለዚህ ማስታወሻ መንደርደሪያም እንዲሆነን ምናልባትም ወደኋላ የሚወስድ ማስታወሻ ይኖረዋል ብዬ ገምታለሁ። ቆይቼ አስተዋውቃለሁ። ማንነታችን ከበደች፣ አንቺን ላስቀድም። ለፕሮፌሰር አብይ ቅርብ የሆነች አንድ ግጥም አለችሽ፣ በእሷ እንደርደር። እሺ፣ ደስ ይለኛል። የግጥሙ ርዕስ ዝሆኖቹ የማን ናቸው ይላል። መንደርደሪያውን ብሰጥ፣ እሺ፣ ትንሽ ግልጽ ሊያደርገው ይችል ይሆናል። ከአንድ ከሁለት ሳምንት በፊት ፈረንጆቹ አቆጣጠር ከሜ ሁለት ከስድስት ዋሽንግተን ዲሲ ነበርኩኝ ጋሻ ቤ ሆስፒታል በነበረበት ጊዜ እና በአንደኛው ወቅት ላይ ትንሽ እንቅልፍ ሸለብ አድርጎት በእንቅልፍ ልቡ ዝሆኖቹ የማን ናቸው ብሎ ጠየቀ። እና ሲነቃ ጋሻቤ ዝሆኖቹ እያየህ ነበር ወይ አልኩት። እሱ ሁልጊዜ እንደምታውቀው አልፎ ነው የሚሄደው። ምን ነው ተናገርኩ እንዴ አለኝ። በዛ ወቅት ጭንቅላት ውስጥ የመጣው ነገር ብዙ ጊዜ እዚህ ሀገር የቋንቋ ብስለትህን ለመለካት በምንድን ነው የምታልመው? የሚሉት ጥያቄ አለ። ወይም የቋንቋ ጉድለቴን ለማውራት እስካሁን ድረስ በአማርኛ ነው የማልመው ላለሁ እና ጋሻቢ የቋንቋ ጥረት የለውም እና ለምን በአማርኛ አለመ ብዬ ሳስብ የስነ ልቦና ጥያቄ ሆኖ ነው ያገኘሁት። እና ያንን በሚመለ ዝሆኖቹ የማን ናቸው ህልምህ ራእይ ሊያሳየህ የትንቢት ልብሳን ሲፈልግ ከብዝሃ ቋንቋ መሃል መርጦ፣ ከፈረንሳይ ከእንግሊዝ ከጣሊያን ቃል አብልጦ ልሳንህን በአገር ወግ በአማርኛ ባረከው፣ ማንነትክን በቀረጸው፣ መሰረትክን በነደፈው የማን ናቸው ብለህ ጠየቅ ያየሃቸውን ዝሆኖች እነሱማ የእኔ መምህር እንዳንተው ከህይወት እርከን የገዘፉ ከሰው እቅፍ የተረፉ ከአይን ስፋት ያለፉ በዳሰሳቸው መዳፍ መጠን ባያቸው አእምሮ ተመን ልዩ ትርጉሙን ያጠፉ ስሁት ሆነው ዝቅ ብለው የሰው ቀንበር የተጫኑ የሰው ችግር ያመከኑ ይህን የመምህር እነሱማ ልክ እንዳንተው የዘመን ታሪክ ያዘቀፉ የወደቀ ያላለፉ ለራስ አብልጸው ያልዘበኑ ሹመት ተሻምተው ያልተካኑ ግስፈታቸው አድማሳቶ ክብደታቸው ሚዛን ደፍቶ በየግል የተታመኑ እነሱማ እንዳንተው ግዙፋን ናቸው፣ እንዳንተው የህዝብ ናቸው። ዝሆኖቹ የማን ናቸው? በሚል የአንዲትን አጋጣሚ የአንዲትን ድንገት መነሻ በማድረግ ስለ ፕሮፌሰር አብይ ህይወት ማንነት የምታውቂያቸውን ብዙ ነገሮች መልሰሽ የተመለከትሽበት ነው። እውቅ ሳሊና ገጣሚ እንዲሁም መምህርት ከበደች ነው የሰማችሁት። አድማጮች እንግዶችን በዚሁ ላስተዋውቅ። የፊልም ባለሙያ እንዲሁም መምህርት የፕሮፌሰር አብይ ተማሪ ጭምር ሉሲ ገብረ እግዚአብሔር፣ ሌላው የፕሮፌሰር አብይ ተማሪ ዳዊት ላቀው ከአዲስ አበባ እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። በከበደች ግጥም እንንደርደር እንጂ የፕሮፌሰር አብይን ህይወትና ስራ እንደ የገጠመኞቻችሁ የምንመለከትበት ፕሮግራም ነው። ሉሲ፣ ወደ አንቺ በቀጥታ ልምጣና የዋሽንግተን ዲሲውን የመታሰቢያ ዝግጅት በመጠኑ መልከት እናድርግ። የየግል ገጠመኞቻችሁን ከማንሳቴ በፊት እንደው ባጭሩ ምን ይመስል እንደነበረ የታዳሚውን ስብጥር፣ በህይወት ዘመን የነበረበትን ሁኔታ የሚመስል ነው የተመለከት ነው። እስኪ አንቺ ከታዘብሽው እንነሳ ሉሲ። የአብይ ሽኝት እኔ ይቅርታ አብይ ነው ምለው፣ የእሱ ሽኝት በቃ ልክ እሱን መስሎ ነበረ። ማለት በቃ እሱ መሸኘት እንደሚፈልግ ተደርጎ ነው የተዘጋጀው። ሰውም ከአነጋገራቸው አብይን የሚያውቁ ሰዎች ያውቃሉ። ጄንቤ ድራምስ በጣም ይወድ ነበር። በዛ ነው የተሸኘው ና በቃ ልብ የሚነካ፣ ደስ የሚል፣ የሚያስቅ፣ የሚያስለቅስ በቃ ሁሉንም የሚያካትት አይነት ስሜቶች ነበረው እና በጣም ቆንጆ ሽኝት ነበረ። አመሰግናለሁ ሉሲ ከተማሪዎቹ የቅርብ ወዳጆቹ ቤተሰብ አባላት ኢትዮጵያውያን አሜሪካውያን እንደ ህይወት ዘመኑ ሁሉ በቅርበት የሚያውቁትና የእሱንም ህይወት የተጋሩ የተገኙበት ነው ሉሲ እንደገለሽው በአዲስ አበባም ባለፈው ሀሙስ እንዲሁ ስነ ስርዓት እንደተሰናዳ ነው የተረዳሁት ዳዊት በስፍራው ከነበርክ የምታውቀው ካለ ከፕሮፌሰር አብይ የቅርብ ወዳጆች አንዱ ነህና እስኪ አንተም ደግሞ በመጠኑ የአዲስ አበባዋን መታሰቢያ ስነ ስርዓት መልከት እንድናደርግ እርዳ። ሊጀመር ጀመረ እስከ ቢዋተ መሬት እስኪፈጸም ድረስ በጣም ኃይለኛ ዝናብ ነበር። እንደዛም ነገር ጓዳማ ዝናብ ቢሆንም አዲስ አበባ больше на горфана, немненьдж, короче нас лафа, элламада, картина. Германия, ну, на 5 кам, አርሷል ሸኝተ አመሰግናለሁ አቶ ዳዊት። ከበደች፣ ወደ አንቺ ልንመለስ ነው። እንግዲህ ትውስታችሁን ቀረብ አድርገን ሐዘን በተጫነው ስሜት ሳይሆን ህይወትና ስራውን ለመዘከር ታላላቅ ስራዎችን የሰሩ ኢትዮጵያውያን በሚያልፉበት ጊዜ መለስ ብለን የምናስታውስበት ወዲሁም ደግሞ ሌሎች ከእነሱም ህይወት ቁም ነገር የሚገበዩበት እንዲሆን ጭምር የምናስበው ስነ ስርዓቱ በዚያ መንፈስ ነው የተሰናዳው። እስኪ ያንቺን ትውውቅ ከፕሮፌሰር አብይ ጋር የተዋወቃችሁበትን ጊዜ ጨምረሽ ፕሮፌሰር አብይን እንዴት ታስታውሸዋለሽ ከበደች? እሺ ካሻ አብይን ያወቅኩት በሰመር አስራ ዘጠኝ ዘጠና በአውሮፓውያን አቆጣጠር ነው። በኢትዮጵያ ሰማንያ ሶስት እና ሰማንያ ሁለት ግድም እንደማለት ነው። እና በዛ ጊዜ ገና ወደ አሜሪካ መምጣት የነበረ ያው ብዙ ሰዎች ታሪክ ያውቃሉ ከሶማሌ ተመልሼ የመጣሁበት ጊዜ ነበር። ጋሻ ቢይን ታወቅኩት ለት ጀምሮ እስከ መጨረሻው ድረስ ማለት ይቻላል ላለፉት ሀያ ስምንት ዓመታት ጋሻ ቢይ እዚያ ሀገር እስካለ ድረስ በየጊዜው ቢያንስ በስልክ በቀን አንድ ጊዜ እንገናኛለን በአካል ካልተገናኘን ይሄ ማለት ደግሞ በሱ ህይወት ውስጥ ማለፍ ማለት ነው እና ስንመጣ ማንም ሰው ሊገምት እንደሚችለው የነበረኝ ልምድና ልኖርበት የተዘጋጀሁበት አገር የነበረው ልምድ በጣም የተራራቀ ነው። ትልቅ ገደል በመሀል ነበር ማለት እችላለሁኝ እና ያንን ክፍተት የሞላልኝ ጋሻ ነው። እያለምንም ትልቅ ቃል ኪዳን ወይ ደግሞ ትልቅ ፕሮግራም እያንዳንዷን ቀን በቁም ነገሩ እየሞላ ያንን ክፍተት ሊያጠብልኝ ሞክሯል። አሁን አንድ ቦታ ደርሽ ያለሁ ብዬ ማምን ከሆነ በሱ ድልድይነት ነው የደረስኩት ማለት ይቻላል። ጋሻቤ ይሄን ሁሉ ሲያደርግ ሰው እንደ ትንሽ እያየ አይደለም። እኔ በዛን ጊዜ በልምዴም ከሱ በጣም ያነስኩ ነኝ፣ በእድሜም ያነስኩ ነኝ፣ በህይወት ዝግጅቴም በጣም ያነስኩ ነኝ። ግን ሰው ሲያቀርብ እንደ እኩያው አድርጎ የማቅረብ ስጦታ አለው። ይሄ ስጦታ ነው። ብዙ አዋቂ ሰዎች ዓለም ላይ አሉ። ግን ብዙ ጊዜ ደግሞ የሚያውቁት ነገር በመሀል ይገባና ከሰው ጋር ያላቸውን ግንኙነት ትንሽ ያበላሽባቸዋል ይመስለኛል። ጋሻቤ ከስጦታዎቹ አንዱ በንጹህ ሰውን ማቅረብ ነው እና በዛ የተነሳ የፍልስፍናውንም የጥበቡንም የታሪኩንም በአጠቃላይ እሱ የሚያውቃቸውን ነገሮች ለሚወዳቸው ሰዎች ለማስተላለፍ ቅርብ ሆኖ ይገኛል። እንደዛ አይነት ሰው ነው ጋሻቤ። ለኔ መልካም ከበደች በትውውቅ ዘመናት ውስጥ የተለያዩ ገጠመኞችን ለሌሎች ማጋራት የምትፈልጉት የፕሮፌሰር አብይን ስብዕና ያመላክታሉ ምትሏቸውን እንዲሁ ለመመልከት እንሞክራለን። ሉሲ ወደ አንቺ ልምጣ። የፊልም ባለሙያ ነሽ። ከፕሮፌሰር አብይ የምትጋሪው ሙያ ነው። መምህርት ነሽ፣ መምህር ነው ፕሮፌሰር አብይ ይልቁንም አንቺ መምህር እንደ ከበደች ሁሉ እስኪ አንቺም መለስ ብለሽ የአንቺን ገጠመኞች ምናልባትም የመጀመሪያዎቹን የትውውቅ ዘመናት ጨምረሻ አካፍኝ። እኔ ፊልም ስጀምር ሀወርድ ዩኒቨርሲቲ ስመዘገብ እውነት ለመናገር ሀወርድ በምማርበት ጊዜ አቢ ባይኖር ኖሮ እኔ ሀወርድን ወይ ጥዬ ሄድ ነበረ። በእውነት ለመናገር የአቢ መኖር ነው ሪሊ ትዕግስቱንም እውቀቱንም ዊዝደሙንም የሰጠኝ። ብዙ ጊዜ የሄድኩኝ ኮምፕሌን አደርግ ነበረ። እሱ ይሄ እንደዚህ ለምን አይሆንም? ለምን እንደዚህ ይሆናል? ወይም ደግሞ ስለ ቲዮሪ ፊልም ቲዮሪ ስናወራ ይሄ ዌስተርነር ዲቨሎፕ ያደረገው ቲዮሪ ለምንድን ነው ግዴታ እኛ መማር ያለ እያልኩኝ፣ ብቻ ብዙ ጊዜ የሱ ኦፊስ ሁሌ ለተማሪዎቹ ክፍት ነበረ እና በቃ የሄድኩኝ የምጨቀጭቀው አንደኛዋ እኔ ነበርኩ እና ከዕለታት አንድ ቀን በጣም ወደው ታሪክ ምንድን ሄጄ እንደ ልማዴ ስጨቀጭቀው ዝም ብሎ አየኝ። በእንግሊዝኛ ነበረ ማወራ። ዝም ብሎ አየኝ እና ከዛ ዝም አለ። ተጨረስኩ በኋላ ከዛ ምን አለኝ በእንግሊዝኛ፣ እግዚአብሔር እንዴት ቢናደድብኝ አለ። እንደሱ ሲል ጊዜ እኔ ደነገጥኩኝ እና እንዴ፣ አብይ ለምን እንደሱ ትላለህ ስለው አንቺን ሰጠኝ አለ እና በዛ ሁሌ የማስታውሰው ነው። እና ከአቢ ጋር ብዙ መንገዶች ሄደናል። ብዙም ጥሩም መጥፎም ብዙ ነገር አሳልፈናል። አንፎርችንትሊ የመጨረሻ አመቶቹ ተጠፋፍተን ነበር። ግን እግዚአብሔር ይመስገን ከማረፉ በፊት ሄጄ አንድ ሁለት ሶስት ቀናቶች ከማረፉ በፊት ሄጄ አገኘሁት። አናገርኩት እና እንዲያውም ይሄንን ታሪክ አስታወስኩት። አየኝና አስተማሪ እንደሆንኩኝ አውቃለሁ። አይገስ እና ምን አለኝ የተማሪዎች የተማሪዎችሽን ፊልሞች የት ነው ማየት የምችለዋል? እና በቃ በዛ እልክልሃለሁ ብዬ በዛ ነው የተለያየ ነው። ይሄ ምናልባትም ከሌሎችም እንደሰማሁት ፕሮፌሰር አብይ ሲያልፍ ብዙ ስቃይ እንዳልነበረበት ሰምቻ ያለው ሌላም ምዕራፍ፣ ሌላም ቀናት፣ ሌላም ጊዜ እንዳለውም ይመስል ይመስላል። ከባንችም ቃላት ልውውጣችሁ ውስጥ ቀጠሮ የመቀጣጠር አይነት ነው ማየው ከሌሎችም ሰምቻለሁ። እንግዲህ በቅርብ የነበራችሁን የመጨረሻዎቹንም ቀናት እንዲሁ ታስታውሱናላችሁ። ዳዊት አንተም በፕሮፌሰር አብይ የሙያ መንገድ የፊልም ባለሙያ ነህ፣ አጋጣሚ የተሳሰረ ይመስለኛል። የተማሪነት ዘመንህና ከኢትዮጵያ ነው የመጣኸው። እስኪ አስታውሰን፣ ያንተንም ገጠመኞች እንዴት ተዋወክ? ከፕሮፌሰር አብይ ጋር ምን አይነት አጋጣሚዎች ነበሩ? የሙያና የህይወቱንም ያው እኔ በአጋጣሚ ለሆነ the result of the gamma on auf dem und jetzt ist der ja in Amerika weil er ist von seiner Musikklass er sich konsumiert er sucht eine neue für budgeter zu haben hier der bo unnötig da dann ist er soll ja voran kommen füran kommen wieder muss ihn zum und get out of balance wann wird er experimental expenses Nothing i I I am to owe it to him, and uh to a not i የመጠቃለያ ዜና እነባለሁ የአፍሪካ ቀንድን በመታው ንፋስ የቀላቀለ ኃይለኛ ዝናብ ሀያ ሁለት ሰዎች እንደሞቱ ሌሎች ደግሞ የደረሱበት እንዳልታወቀ ተገለጠ በራስ ገዟ ሶማሌላንድ በሚገኘው አብዳል ክልል አስራ አምስት ሰዎች መሞታቸውን የክልሉ ገዢ አብዱራህማን አህመድ አሊ አስታውቀዋል ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ዳግመኛ ኢቦላ ተቀሰቀሰ በተለይም ኢኳቶር ክፍለ ሀገር ውስጥ ዛሬ እሁድ አንድ ሰው መሞቱ ታውቋል የዩናይትድ ስቴትስና የደቡብ ኮሪያ መሪዎች በመጪው የዩናይትድ ስቴትስና የሰሜን ኮሪያ ጉባኤ ላይ ውይይት አካሂደዋል። ሙን ጄኢንና ዶናልድ ትራምፕ ለ20 ደቂቃ ነው በስልክ የተነጋገሩት። አንድ የሶሪያ ተቆጣጣሪ እንዳመለከተው ራሱን የእስልምና መንግስት የሚለው ቡድን ተዋጊዎች ደማስቆ አቅራቢያ ከሚገኘው የመጨረሻ ምሽጋቸው ተባረሩ። በዛሬው የቬኔዙዌላ ምርጫ ፕሬዚዳንት ኒኮላስ ማዱሮ ሳይቀናቸው አይቀርም ተባለ። የአሜሪካ ድምጽ ራዲዮ በ19 ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱ ነው እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም በደህና ደሩ። Thank you.